ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን በኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ያግኙ። አገር ቤት በአማራ ሕዝብ ላይ ጭቆናና በደል እየደረሰ ነው ያሉ የሜልበርን ነዋሪዎች በሚወክላቸው ድርጅት የአማራ ህብረት በሜልበርን ስም በቪክቶሪያ ፓርላማና ፌዴሬሽን አደባባይ በዛሬው ዕለት የተቃውሞ ሰልፍን አድርገዋል። ከሰልፉም በኋላ የተቃውሞ ሰልፉ አስተባባሪ ከሆኑት ጥቂቶቹ በኤስቢኤስ የአማርኛው ስቱዲዮ በመገኘት የሰልፉን ዓላማ አስረድተዋል። አቶ ሳሙኤል አበበ የአማራ ህብረት በሜልበርን ሊቀመንበር፣ ወይዘሮ ዘመን አንዳርጌና አቶ ሙሴ መንበሩ የህብረቱ አባላት ናቸው። ሀሳባቸውንም እንዲህ ሲሉ ገልጸዋል። በቅድሚያም የሰልፉን አላማ በተመለከተ አቶ ሳሙኤል እንዲህ ሲሉ ሀሳባቸውን ገልጸዋል። አመሰግናለሁ ማርታ፣ እድሉን ስለሰጠሽን ስቤስንም አንቺንም አመሰግናለሁ። እንግዲህ የዛሬው የሰልፍ ዋና ዓላማ በኢትዮጵያ ውስጥ በአማራ ወገኖቻችን ላይ እየተፈጸመ ያለውን ዘርፈ ብዙ መከራና ስቃይ ለማውገዝ እንዲሁም እንዲቆም ለመጠየቅ ያለመ ነው። ጠቅለል ሲደረጉ ወደ አራት ጥያቄዎች ናቸው። በጋዜጣዊ መግለጫችን ወይም በፕሬስ ሬሊዙ ለማካተት የሞከር ነው እሱም አንደኛው የአብይ አህመድ ስርአት በመፍረስ ላይ ያለው የአብይ አህመድ ስርአት ስልጣኑን ለባለቤቱ ለህዝብ እንዲያስረክብ ለመጠየቅ ነው። ሁለተኛው የታጠቁ ኃይሎች በሙሉ ወደ ካምፓቸው እንዲመለሱ ለመጠየቅ ነው። ሶስተኛው የታሰሩ የአማራ ጋዜጠኞች፣ ፖለቲከኞች፣ የፓርላማ አባላት እንዲሁም ንጹሐን ወገኖች በየ ቦታው የታጎሩ ወገኖቻችን በአስቸኳይ ያለምንም ቅድመ ሁኔታ እንዲለቀቁ ለመጠየቅ ነው። አራተኛው ደግሞ ዓለም አቀፉ ማህበረሰብ እንዲሁም ኢንተርናሽናል ተቋማት በኢትዮጵያ ውስጥ እየተፈጸመ ያለውን በአማራ ላይ የሚፈጸመውን ጄኖሳይድ ግምት ውስጥ አስገብተው ዝምታቸውን ሰብረው ለማስቆም የሚደረገውን ጥረት እንዲያግዙ እንዲሁም ደግሞ ማህበረሰቡ ለረጅም ጊዜ በጦርነት ውስጥ የቆየ በመሆኑ በረሃብ እና በተለያየ በበሽታ እያለቀ ከጦርነቱ በተጨማሪ ስለሆነ የሰብአዊ እርዳታም እንዲያቀርቡ ለመጠየቅ ነው ይህንን ጋዜጣዊ መግለጫችን ወይ ደግሞ ፕሬስ ሪሊዙን ለተቋማት እዚህ ለአውስትራሊያ መንግስት ጨምሮ ለሌሎች ኢንተርናሽናል ተቋማት ኢሜይል እናረጋለን እዚህ የእኛ አውስትራሊያ ብቻ አይደለም አውሮፓም አሜሪካም ሌሎች ተመሳሳይ የአማራ ማህበራት ሰልፍ ያደረጋሉ ሌሎቹም በውስጥ የዲፕሎማሲና አድቮኬሲ ስራዎች ይሰራሉ እና ያንን ለማገዝ ያለመ ሰላማዊ ሰልፍ ነው ያደረግነው እሱም እንግዲህ ከሞላ ጎደል ውጤታማ ነው ብለን እናስባለን። አመሰግናለሁ ማርታ። ወይዘሮ ዘመን አንዳርገ እርሶም የአማራ ህብረት በሜልበርን አባል ኖት። እርሶስ ወደ ሰልፉ ሲመጡ ሊሰማ ይገባል ብለው የሚሉት ሀሳብ ምንድን ነው? በተለይ ከእናትነት ከሴትነት አንጻርም ስናየው የእርስዎ እይታም ይመስላል በዚህ ዙሪያ። በመጀመሪያ ኤስቢኤስ ይህን እድል ሰጥቶኝ ከማርቲ ጋር ተገናኘች በመነጋገሬ በጣም ደስተኛ ነኝ። የአማራን ህብረት ማህበር ወክዬ አማራን ወክዬ እዚህ በመገኘቴ በጣም ደስተኛ ነኝ። ከዛ በመቀጠል የመጣውበት አማራን ህብረት ወክዬ ድምጽ ለሆን የምችለው ህጻናት መገደል ይቁም፣ እናቶች መገደል ይቁም። የህጻናት ሞት እየበዛ ነው አማራ በአማራነቱ ሰው መገደል ያለበት ነገር እንዲቆም፣ ረሀብ በዛ፣ መገደል በዛ፣ የአማራ ድምፅ ሆኖ መውጣት። ያው ዘረኝነትን አይለካም፣ ግን እንደ አንድ ሰውነት ሰው በመሆናችን ብቻ በቂ ስለሆነ የማንነት ጉዳይ ስለሆነ አይደለም አሁን የወጣ ነው። ሞት ይብቃን ሞት ይብቃን ብለን ነው እዚህ የተገኘ ነው ና አሁንም ድምፅ አማራን ህብረት ወክለን ድምጽ ሁኜ መጥቻለሁ። ለወደፊትም እሆናለሁ ለሚቀጥለው ለወደፊት እድሉን አግኝተን ደግሞ እርዳታ እንደምናገኝ ያለ ማስተላለፍ ነው። አማራን ህብረት ወክዬ እዚህ የመጣዎት አመሰግናለሁ። አቶ ሙሴ መንበሩ እርስዎም የአማራ ህብረት በሜልበርን አባል ኖት፣ ከሰልፉ ተሳታፊዎች አንዱ ኖት። እዚህ የተገኘውበት ዋነኛው ዓላማዬ ምንድን ነው ብለው ይላሉ? የሚጠብቁትስ ነገር ምንድን ነው? ከእንደዚህ አይነት ሰልፎች የምትጠብቁት ነገር ምንድን ነው? በቅድሚያ ስለተሰጠኝ እድል በራሴና በተለይም ድምፄን ለማሰማት በወጣውበት በአማራ ማህበረሰብ ትልቅ ምስጋና ላቀርብ እወዳለሁ። ወደዚህ የሰልፉ አላማ ልመጣ የቻልኩት አማራ በኢትዮጵያ ውስጥ የሞት ፍርደኛ ማለት ነው። የጊዜ ጉዳይ ነው እንጂ ማንኛውም አማራ ዘር ደም ያለበት ሁሉ የሞት ፍርደኛ ማለት ተፈረደበት። በሄደበት ቦታ ሁሉ ሀብት ፍርቶ መኖር አይችልም ልጅ ወልዶ መሳም አልቻለም። ከቦታ ቦታ መንቀሳቀስ አይችልም። ስለዚህ ከጊዜ ወደ ጊዜ እየከፋ በመምጣቱ በአማራ ህዝብ ላይ እየደረሰ ያለው ሰቆቃ እና ሐዘን እንደ ሰው እንኳን ስናስበው እንቅልፍ የሚነሳ በመሆኑ የግድ ድምጻችን ማሰማት አለብን። በተለይም ደግሞ በሀገራችን ላይ ዛሬ ጦርነቱ ከታወጀበት እንግዲህ ወደ ኦልሞስት ስድስተኛ ወሩን ይዘዋል። አስቸኳይ ጊዜ አዋጅ የታወጀበት ነው። ኢንተርኔት የለም። ሚዲያዎች፣ የውጭ ሚዲያዎች አይዘግቡትም። የአማራ አልቂት በመቶ አስር ሀያ ምናምን በመቶ በእልፍ በሺ የሚቆጠር ሕዝብ ያልቃል። በጦርነት በረሃብ ያልቃል። የውጭ ሚዲያዎች ግን አይዘግቡትም። ስለዚህ እኛ እግዚአብሔር ደግሞ ምክንያት አለውና እኛን ወደዚህ ሲያመጣ ወደ ነጻዊቱ ምልስ ወደዚህ ሲያመጣ አትሊስት ለህዝባችን ድምፅ ለመሆን ነጻ በሆነ ሀገር ዲሞክራሲ ባለበት ሀገር ውስጥ ድምፁ ለታፈነ ህዝብ ድምፅ ለመሆን ነው የመጣ ነው እና እርግጠኛ ነኝ። እኔ በጣም ደስተኛ ነኝ። ዛሬ ኤስቢኤስም በራፍ ላይ ዛሬ መተን ይህንን ድምጻችን በማሰማታችን ይህን ድል አግኝተናል የተሻለ እንትን እናገኛለን ብዬ በዚህ የሚቆም አይደለም። ትግላችን ታገ ድምጽ መሆን ነው። እኛ አማራ ስለሆን አይደለም፣ ግን ሰው ለምን ይሞታል ነው። ሰው ለምን ይገደላል ነው። መንግስት ባለበት ሀገር ውስጥ ለምን ሰው ይገደላል ነው። ከቦታ ቦታ መንቀሳቀስ ካልቻለ ሰው በሀገሩ ሀብት ንብረት አፍርቶ መኖር ካልቻለ በዘሩ እየተለቀመ በእምነቱ እየተለቀመ እየታፈነ የሚገደል ከጊዜ ወደ ጊዜ እየከፋ አሰቃቂ የሆነ ነገር እየደረሰ ነገር ያለና የእኛ ግማሽ አካላችን አገር ውስጥ ነው፣ ግማሽ አካላችን ነው እዚህ ያለ። እንቅልፍ የለንም። እናለቅሳለን። ምንም ማድረግ አልቻንም። የወገኖቻችን ግንኙነት የለም። ቤተሰቦቻችን ማግኘት አልቻንም። በቴሌፎን አናገኛቸውም። ስለዚህ እኛ ዓለም አቀፉ ማህበረሰብ ክዶናል። የአማራን ሕዝብ ክዷል። ምክንያቱም ዛሬ አንድ የተወሰነ ሰው ሞተ ተብሎ ዓለም ሚዲያ በሙሉ ይናጋ ነበር የተለያየ ንት። የእኛ ግን በሺ የሚቆጠር ህዝብ እንደ ቅጠል እየረገፈ ነው ያለው። ስለዚህ ይህንን ድምፅ ለመሆን የመጣንበት ይህንን ግን ዛሬ እኔ ወደዚህ ስንመጣ ያገኘነው ነገር ብዬ የሚለው እናንተ ሚዲያ አግኝተናል። ሌሎችም በራዲዮ ጽሁፎች ሁሉ ለመንገደኞቹ ሰጥተናል። የተቻለውን ያህል መልእክት አስተላልፈናል ማለት ትችላለሁኝ። ከዚህ በፊትም እናደርጋለን። ነገር ግን ዛሬ በስራ ቀን ነው በእርግጥ የመጣ ነው ይህንን ለማግኘት ነበር። አግኝተናል እና በጣም ደስተኛ ነኝ። የትግላችን ግን ይቀጥላል። በዚህ የሚቋረጥ አይደለም ማለት ነው። ሜልበርን ከተማ የሚገኘው ፓርላማ ሄዳችሁ ድምጻችሁን አሰምታችሁ በቀጥታ ወደዚህ ስፔስ ስቱዲዮ በመምጣት እዚሁ አካባቢ ስኩሩ ላይም ድምጽ ስታሰሙ ነበር። እዛ በሄዳችሁበት ቦታ የተቀበላችሁ ሰው ነበረ? በፓርላማው አካባቢ ሰዎች ተወካዮች ሊሆኑ ይችላሉ፣ የመንግስት ተወካዮች መልእክታችሁን ተቀብለዋል። በአጠቃላይ ድምጽ ከማሰማት ባሸጋር አመሰግናለሁ። ማርታ እንግዲህ ሰልፉ የተጀመረው ፓርላማ ሀውስ ፊት ለፊት ነው። እነሱ የፓርላማ ሰዎች እንዲያናግሩን በእርግጥ እንትን አላልንም። እኛ ፎከስ ያደረግነው የሚዲያዎች ላይ ነው፣ ግን ለቪክቶሪያ ገቨርመንት እንትን በኢሜይል ልከናል። ለፓርላማ ለአውስትራሊያ መንግስት ካምቤራም ልከናል፣ እና ሚዲያዎች ላይ ነው ፎከስ አድርገው እዚያ ድምጻችን አሰምተን እና ፕረስ ሪዙን አሰምተን እዚህ ደግሞ የእንግሊዝኛ የቴሌቪዥን ቻናሎች የኒውስ ከቨሬጅ እንዲሰጡን ጥረት እያደረግን ነበር። እሱን ነበረ ጥረት ስናደረግ የነበረው አንቺም እንደሰማሽው እዚህ የስቤስ እንግሊዝኛው ፕሮግራም ስንመጣ ካፓሲቲ የለንም ናያሉት። ሌሎቹንም እንዲሞክረን ነበረ። ቀድመንም ደግሞ በኢሜይል አድርገናል፣ ሰልፍ እንደሚደረግ ሰአቱንም ቦታውንም ጠቅሰን ማረጋገጫም ሰጥተውን ነበር። እንግዲህ አንፎርቹኔት ነው አልመጡም። ስለዚህ ጥረት ያደረግነው ሚዲያዎች ላይ ነበረ ፎከስ ያደረግነው። ዛሬ የመጀመሪያ ጊዜ ነው። ከዚህ በፊት እንደምታውቂው ቅዳሜ እሁድ ነበር የሚደረገው። ሰኞ ያደረግንበት ዋናው ምክንያት የሚዲያዎቹን የዜና ሽፋን ለማግኘት ነበረ። ምክንያቱም ለምሳሌ ከስድስት ወር በፊት ያደረግነው ሰልፍ በሺህ የሚቆጠር ሰው ተሳትፎበት ነበር። ያሁሉ ሰው ተሳትፎ በጣም ትልቅ ሰልፍ ነበረ፣ ሚዲያ ከበሬጅ አላገኘም። እና ምናልባት በስራ ቀን ያደረግነው ይህንን እድል ለማግኘት ነበረ። ሆኖም ትናላለም ግን እንሞክራለን። ጥረታችን ይቀጥላል። የትግል ነው የትግሉ አንድ አካል ነው። ምዕራባውያን ቅድም አቶ ሙሴ እንደተናገረው ያቃሉ፣ ግን የአሁን ጊዜ ፖለቲካ ወይም እንትን የሚባለው የጥቅምና እንትን አስልቶ ስለሆነ እኛ እስከ መጨረሻው ጊዜ ድረስ ትግላችን እንቀጥላለን። ዋናው ትግል የሚደረገው ሀገር ቤት ነው፣ ግን ውጭ ያለው የአማራውም ተወላጅ ሌላውም አለም አቀፉ ማህበረሰብም ድጋፍ እንዲያደርግ ነው ጥረት እያደረግ ነው። ይህን እስከ መጨረሻው አጠናክረን እንቀጥላለን። ማርተ ወይዘሮ ዘመን መጨምረው ነገር ካለ። አው የምጨምረው ነገር በቃ አሁን ባለበት ሁኔታ ሚዲያው እንደ አሁን እንዳሉሽ፣ ሳሚም ጋሽ ሙሴም እንዳሉሽ ሚዲያው የሚታይበት የሚሰማበት ሁኔታ የለም። ስልክ የለም፣ ኔትወርክ የለም። ሴቶች፣ እናቶች፣ ልጆች ይዘው ምግብ እንኳን ውሀ ማለት ቃላት ያንሰኛል ለመናገር እናቱንሽ በዛ ውስጥ ስታዩ ማለት ነው ያው ህብረተሰቡ ይሞታል አማራ እንደ ተጨቆነ ነው ያው ዘርፍ እጅት ይሁን ምን ይሁን ያ ሁሉም ሰው የሚያውቀው ነገር ነው ያ እንዳለ ሆኖ ግን አትሊስት ኔትወርኩም ተለቆ ሚዲያው ጋር ተገናኝተን ቤተሰቦቻችን አግኝተን ህጻናቶችን የምንረዳበት መንገድ ብናገኝ ያን ነው መናገር ምፈልገው ቴንኪዩ ማርትዬ ይንድል ስለሰጠሽ እኛ አመሰግናለሁ። ከስብሰባችን ማትረፍ የምንፈልገው ብለው የሚሉት ሀሳብ ካለ አቶ ሙሴ መጨመር ይችላሉ። በጣም ከባድ ነው። ዛሬ ህዝባችን ያለበትን ደረጃ በቃላት ለመግለጽ በጣም ይከብዳል። ከሰው አእምሮ በላይ ነው በህዝባችን ላይ እየተፈጸመ ያለው ግፍ። ስለዚህ ቅድም ወንድም ሳሚም ገልጾታል። ዛሬ የዛሬን ቀን ስንመርጥ ሁልጊዜ የመጣን በተለያዩ ቀናት ውስጥ ሞክረናል፣ ነገር ግን ምንም አይነት የሚዲያ ሽፋን አላገኘንም። እኛ ለዚህም ነው ዓለም አቀፍ ማህበረሰብ ክዶናል የምንለው የአማራ ህዝብ ክዶታል። እና ሚሊየን በሚሊየን የሚቆጠር ህዝብ ዲስፕሌስድ ነው። የረሀብ ጥን ያለበት ነው። ዛሬ ልጅ እየሞተች እናቱን ጡት እየጠባ ያለበት ሁኔታ ነው ያለው። በረሃብ በጦርነት ጫካ ለጫካ እየተንከራተት ያለ ህዝብ ነው እና እኛም አሁን መኖር አይደለም እኛ ኖረም፣ ግማሽ አካላችን እዚህ ነው፣ ግማሽ አካላችን እዛ ነው። እንቅልፍ የለንም። ስለዚህ በተለይም ደግሞ እኛ ከዚህ በአሁኑ ሰዓት የሰላማዊ ሰልፋችን ዋና አላማ ዓለም አቀፋዊ የሚዲያ ሽፋን ለማግኘት በተለይም ህዝባችን ሰላማዊ ህዝብ በድሮን እየተደበደበ ነው እና በድሮን እየተደበደበ ድሮን ዛሬ ህዝብ የሚልሰው የሚቀምሰው በጠፋበት ሰዓት ላይ የገዛ ህዝቡን በድሮን የሚጨፈጭፍ መሪ ባለበት ሀገር ውስጥ እና በዚህ አጋጣሚ እንደ ዩናይትድ አረብ ኤምሬት ድሮን አቅራቢ አገሮች እነ ቱርክ ዛሬ የአማራን ዘር ለማጥፋት ከመንግስት ጋር ተባብረው የሚያደርጉን ትን ሊያቆሙ ይገባል እንላለን። ዛሬ የአውስትራሊያ መንግስትም ጣልቃ በመግባት ጦርነቱን በማስቆም ጥረት እንዲያደርግና በተፈናቃይ ወገኖቻችን እንዲደርስልን እንጠይቃለን። ዛሬ በተለያየ አጋጣሚ ላይ ትግላችን አሁን ተጀመረ እንጂ አላበቃም፣ ይቀጥላል። ከዚህ በተረፈ ደግሞ በሌላም ጊዜ እንደዚህ እስከ ካምቤራም በተለያዩ ቡንትኖች ተደንድሞ በአለም አቀፍ በኢንተርናሽናል ኮሚኒቲዎች ጥሪያችንን እናቀርባለን፣ ድምጻችንን እናሰማለን። ትግላችን ይቀጥላል። ስለተሰጠን ድል በጣም ነው የማመሰግነው። እኔ መልእክት ነው የማስተላልፈው። ሁለት መልእክት ነው አጫጭር አድርጌ ነው ካለን ሰዓት አንጻር። አንደኛው በአማርኛ ለሚሰሙ የኛው ማህበረሰብ ነው። ዛሬ የመጣው ሰው ይህን ድምፅ ለማሰማት በቂ ቢሆንም፣ ግን ብዙ ሰዎች ያለምን ምክንያት ሰልፍ እንዳለ እያወቁ ያልመጡ አሉ እና ለነሱ ቃላት የለኝም። ህዝባችን እያለቀ ከዚህ በላይ መቼ ለወገናቸው ምን ሊያደርጉ እንዳሰቡ አላቅም እና እባካችሁ፣ በየትኛውም መንገድ ለዚህ ለሚደረገው እንትን ተሳተፉ ኑ። ችግር ካለ እንነጋገር እና ለማህበረሰባችን ድጋፍ እናርግ እንተባበር ለማለት ነው። ሁለተኛው እዛ ሰልፉ ላይም ሲጠይቅ የነበረው የታሉ የሃይማኖት አባቶች የሚል ነው። በተደጋጋሚ ሲጠይቅ የነበረው ክርስትና የሃይማኖት አባቶች፣ የፕሮቴስታንት፣ የእስልምና አሉ። ሁሉም ግን ሰልፋችን ላይ ወይም ደግሞ በምናደርገው ፕሮግራም ላይ አንድ ቀንም ተገኝተው አያውቁም። ብዙ ጊዜ ለማናገር ጥረት አድርገናል። ስንነጋገር እነሱም ኮንሰርን እንዳላቸው፣ እንደሚያለቅሱ፣ እንደሚጸልዩ በቤተ ክርስቲያን እንደሚነጋገሩ ይነግሩናል። እኛም ያን እናውቃለን። ነገር ግን በአደባባይ ወጥተው አንዳንዶቹ ደፍረው እንደተናገሩት ሊያደርጉ አልቻሉም። ና አሁንም የመጨረሻ እንትን የምንጠይቀው የሃይማኖት አባቶቻችን፣ እኛ አማራ ሁኑ አላልንም። ሰው በጅምላ እየተገደለ ነው። በጅምላ ተገሎ እየተቀበረ ነው። ለዚያ ህዝብ ድምጽ ሁኑ። አንዳንዶች ደፍረው እንደወጡት እናንተም ድፈሩ። እንደ ቀደሙት እንደና አቡነ ጴጥሮስ ትክክለኛ አባቱኑን ለማለት ነው። ይሄ ድምጽ ብቻ አይደለም የሁሉም እዚያ አካባቢ የሚኖረው የሁሉም ድምጽ ነው። ይህንን አባቶቻችን እንዲሰሙና በሚቀጥለው ሰልፍም ይሁን የአዳራሽም ስብሰባ ይሁን እንዲገኙ በታላቅ ትህትና እንጠይቃችኋለን። በጣም አዝነናል። አባቶቻችን በዚህ ጊዜ አብረውን ካልሆኑ ትንሽ ስሜት ያወኛለሁ። ይህንን እንዲሰሙ እና ለሚቀጥለው ጊዜ አብረውን እንዲቆሙ ለመጠየቅ ነው። አመሰግናል አቶ ሳሙኤል አበበ የአማራ ህብረት በሜልበርን ሊቀመንበር፣ ወይዘሮ ዘመን አንዳርጌ እንዲሁም አቶ ሙሴ መንበሩ የህብረቱ አባላት ከኤስቢኤስ የአማርኛ ቋንቋ ፕሮግራማችን ጋር ስለነበረን ቆይታ እናመሰግናለን። ያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ፣ ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስፔስ አማርኛ በፌስቡክ